ጀርመን የደቡብ ምዕራብ አፍሪቃን አካባቢ ከጎርጎሮሳዊ 1884 እስከ 1915 ዓ ም ድረስ በቅኝ ገዥነት ይዛ ቆይታለች። በወቅቱ ናሚቢያ ውስጥ ጀርመናውያን ሰፋሪዎች በመበራከታቸውና መሬታቸውን ከብቶቻቸውንና ሴቶቻቸውን በመውሰዳቸው የሄሮሮ ጎሳ አባላት በዚሁ የዘመን ቀመር በ1904 ዓ ም ቅኝ ገዢዎቻቸው ላይ በአመፅ ተነሱ ለረዥም ቀናት በዘለቀው አመፅም 123 ጀርመናውያንን ገደሉ። የናማ ጎሳም በቀጣዩ ዓመት ተመሳሳይ አመፅ አነሳ። የቅኝ ገዢዎቹ ምላሽ የከፋ ነበር። ጀነራል ሎታር ፎንትሮታ ሄሬሮች እንዲፈጁ ፈርሞ ትዕዛዝ አስተላለፈ። በየእስር ቤቶቹ የታጎሩ የናማና ሄሬሮ ጎሳ አባላት በምግብ እጥረትና በከፋው የአየር ጠባይ ምክንያት ለሞት ተዳረጉ። በርካቶችም ከሞቱ በኋላ አንገታቸው እየተቀላ ለሳይንሳዊ ምርምርና ሙከራ ወደ በርሊን ተላከ። ናሚቢያ ውስጥ አመፁ ሲቀጣጠል 80 ሺ የነበሩት የሄሮዶ ጎሳ አባላት ከዘርፍ እጅቱ በኋላ 15 ሺ ብቻ መቅረታቸውን ዘገባዎች ያስረዳሉ። ጀርመን ከጎርጎሮሳዊ 2011 ዓ ም ጀምሮ ለምርምር የመጡትን የራስ ቅሎች ወደ ናሚቢያ መመለስ ጀምራለች። ሆኖም ግን ለድርጊቱ ካሳ ለመክፈል በርሊን ፈቃደኛ አትመስልም። በምክንያትነት የምታቀርበውም ናሚቢያ ከደቡብ አፍሪቃ ተገንጥላ ራሷን የቻለች ሀገር ከሆነችበት ከዛሬ 27 ዓመት አንስቶ ለልማቷ በሚሊዮኖች የሚቆጠር ዩሮ መስጠቷን ነው። የውጭ ጉዳይ ሚኒስቴር ቃል አቀባዩዋ ሳዋሳን ቼፕሊ ካሳ ስለመክፈል ስለሚኖረው ውሳኔ ይህም ብለዋል። ይህን ማለታችን ምንም አይነት ካሳ ያስከፍልም፣ ሕጋዊ መዘዝም አይኖረውም። ታሪኩን እንዴት መያዝ ይኖርብናል ወይም መሰየም ይጠበቅብናል የሚለው እስካሁን ብዙ ጊዜ ተነጋግረናል። አሁንም የተቀየረ መሰረታዊ ነገር የለም። የጀርመን ምክር ቤት ቱርክ አርመኖች ፈጽመዋለች ያለውን የዘር ጭፍጨፋ ለመወሰን ብዙም አልተቸገረም። የኦቶማኑን ስርወ መንግስት አውግዞ ይህን ያሳለፈውም በብዙሀን ድምጽ ነበር። የጀርመን ውሳኔ ያበሳጫቸው የቱርክ ፕሬዝደንት ራሲብ ጠይብ ኤርዶሃን ከመቶ ሺህ በላይ ሄሬሮች ያለቁበትን እርምጃ አስቀድማ በርሊን ፈር እንድታስይዝ በወቅቱ ጠይቀዋል። በዚህ ጉዳይ ላይ ከጀርመን የተሰማ ተመሳሳይ ነገር ባለመኖሩም የጀርመን ምክር ቤት ማለትም ቡንደስታክ ፕሬዝደንት ኖበርት ላመርት ትንሽ ያሳፍራል ብለዋል። ጉዳዩም ሲያነታርቅ ቆይቷል። የዘር ማጥፋት የሚለው አገላለጽ በራሱ በተባበሩ መንግስታት ድንጋጌ ውስጥ የገባው በጎርጎሮሳዊው 1951 ዓ ም ነው የሚለው የመንግስት መከራከሪያ አሁን ተነስቷል። ከ12 ዓመታት በፊት የጀርመን የልማት ሚኒስትር የነበሩት ሃይደማሪ ቪቾሪ ሶይል ያለቁት የሄሬሮ ና ናማጎ ሰዎች በታሰቡበት ስነ ስርዓት ላይ ተገኝተው ድርጊቱ የዘር ማጥፋት መሆኑን በተለሳለሰ ቃል በመግለጽ በፌዴራል መንግስቱ ስም ይቅርታ ጠይቀው ነበር። ይህም ከፍተኛ ትችት አስከትሎባቸዋል። በወቅቱ የውጭ ጉዳይ ሚኒስትር የነበሩት ዮሽካ ፊሸር የወይዘሮዋ ይቅርታ የካሳ ክፈሉን ጥያቄ ሊያስከትል ይችላል የሚል ስጋታቸውንም አሰምተዋል። ውሎ አድሮ ግን ሁኔታው ተቀይሯል። ከአራት ዓመታት በፊት የአሁኑ የጀርመን የውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር በዚሁ ኃላፊነት ላይ በነበሩበት ወቅት ከ1904 እስከ 1908 ናሚቢያ ውስጥ የተካሄደው ጦርነት የጦር ወንጀል እና የዘር ጭፍጨፋ ነው ሲሉ አረጋግጠዋል። ይህም የጀርመን መንግስት ፖሊሲ ነው። እናም ከናሚቢያ መንግስት ጋር ለእርቅም ሆነ ለካሳ ድርድር ዝግጁነቱን አሳይቷል። በቅርቡም ለጀርመን የናሚቢያ ልዩ ልዑክ ሩፐርት ፖለንዝ እና በውጭ ጉዳይ ሚኒስቴር የአፍሪቃ ጉዳይ ተጠሪ ጊዮርግ ሽሚት ዊንድሆክ ውስጥ ከናሚቢያ ባለስልጣናት ጋር ተነጋግረዋል። በእኩልነት የሚካሄደው ንግግራቸውም ባለፈው ጉዳይ ላይ ሳይሆን የወደፊቱ ላይ ያነጣጠረ ነው። ይህንንም ናሚቢያውያኑም ይጋሩታል። የውጭ ጉዳይ ሚኒስቴር ቃል አቀባይዋ በሁለቱ ሀገራት መካከል ድርድሩ ከተጀመረ ቆየ ይላሉ። ከ2014 ጀምሮ የፌዴራል መንግስት ከናሚቢያ ጋር ይህንን የቀኝ ግዛት ዘመን አሳዛኝ ታሪክ በተመለከተ እየተነጋገረ ይገኛል። ከ2015 ጀምሮም ሁለቱም ወገኖች የናሚቢያ ልዩ ልዑካንንም ሰይመዋል። ድርድሩ በያዝነው ጎርጎሮሳዊ ዓመት ማለቅ ይኖርበታል ቢራዘም እንኳ ቀጣዩ የጀርመን ምርጫ በመጪው ዓመት ከነሐሴ እስከ ጥቅምት ወር ማለት ነው፣ ከመካሄዱ አስቀድሞ እንደሚያልቅ ይገመታል።